the voice of America. በግጭቶች ምክንያት ወደ ቤተሰቦቻቸው የሄዱ ተማሪዎች አስተማማኝ ሰላም ስላለ ተመልሰው ትምህርታቸውን እንዲቀጥሉ የወሎ ዩኒቨርስቲ ጥሪ አስተላልፈዋል። ተማሪዎችን ጨምሮ የዩኒቨርስቲው ማህበረሰብ ለግጭቶች መንስኤ የሆኑ ችግሮችን በዘላቂነት ለመፍታት ዝግጁነታቸውን አረጋግጠዋል። መስፍን አራጌ ከደሴ ቀጣዩን ዘገባ አልኳል። ከቅርብ ጊዜያት ወዲህ ዩኒቨርሲቲዎች ግጭት ማዕከል እየሆኑ ጉዳቶችን ሲያስተናግዱ ቆይተዋል። የሰላም አምባሳደር ተብለው በተሰየመው በወሎ ዩኒቨርሲቲም ሳይቀር ዩኒቨርሲቲው አልፎ አልፎ ቢሆንም ሰላሙን የሚያውቁ ስጋት የሚጭሩ የአንድ እናት ልጆችን በጥርጣሬ የሚያቃቅሩ ክስተቶች ሲያስተናግድ ቆይተዋል። ይህ አንድ ቦታ ላይ መቆም አለበት ያሉት ተማሪዎች፣ የዩኒቨርሲቲው ምሁራን፣ የአካባቢው ማህበረሰብና የሃይማኖት አባቶች ከጠቅላይ ሚኒስትር ጽሕፈት ቤት በመጡ ልኡካን እየተመሩ ውይይት አድርገዋል። አሳዛኙን ታሪክ ላለመድገምም ስምምነት ላይ ደርሰዋል። የአራተኛ ዓመት የህግ ተማሪው አብራር ሰይድ ዩኒቨርሲቲዎች የፖለቲከኞች የፖለቲካ ማስፈጸሚያ መሆናቸው ሰላማቸውን አደጋ ላይ ህልውናቸውን ጥያቄ ውስጥ ከቶታል ይላል። በከፍተኛ ትምህርት ተቋማት ላይ እየተስተዋለ ያለው ችግር አብዛኛውን ጊዜ የውጭ ፖለቲካው ግፊት ይመስለኛል። አለመረጋጋቱ እዚህ ግቢ ውስጥም ላለው ነገር መንስኤ ነው ብዬ ቆጥራለሁ። የሦስተኛ አካላቶች እጅ እንዳለበትም የሚያመላክቱ አንዳንድ ነገሮች ስለነበሩ ማለት ነው እና ውጭ ያለው የፖለቲካ ትኩሳት ለዩኒቨርሲቲዎች እንደ ያለበት መንስኤ ነው ብዬ አስባለሁ። እና የመንግስት ደግሞ ህግ የማስፈጸም አቅሙ ትንሽ የላላ መሆኑ የሶስተኛ ዓመት የህግ ተማሪው ጫላው አዱማ ደግሞ ሁሉን በእኩል አይን የሚያይ ሁሉን በኩል እቅፍ የሚደግፍ ሲል የደሴንና የአካባቢውን ነዋሪ ያመሰግናል። እንደሱ አባባል የዩኒቨርሲቲውን ረብሻ በማስተጋባት እሳት ላይ ቤንዚን የማይጨምር ህዝብ በመኖሩ ጉዳቱ ሳይከፋ በቁጥጥር ስር መዋል ተችሏል። ሲጀመር ሌሎች አካባቢ ተሄደን ጸብ ግቢ ላይ ሲፈጠር ውጭ ላይ እንደዛ ነው ውስጥ ላይ የሚፈጥሩ ነገሬና ውጭ ላይ ያለው አስተሳሳብ ሪሌሽን ያለ ወይ አንድ ስለሆነ የትም ቦታ ላይ ያስፈራል። ግን እዚህ እንደ ወሎ አካባቢ እኔ መቼ የሚያመሰግን የሚፈልጋቸው የወሎ ህብረተሰቦቹን በጣም ነው የሚያመሰግናቸው። ምክንያቱም ውጭ ላይ ምንም የለም። መቼም እዚህ ውስጥ እንደፈለገ የፈለገን ነገር ብፈጥር እንኳን በቃ እኛ ውጭ ላይ ስንወጣ ይሄ ኦሮሞ ነው ይሄ አማራ ነው ምናምን ብሎ ሚያላይን ሰው የለም። ጥያቄው ብቅልም ከሚል ግጭት ጋር እስከ መቼ የሚለው ነው። ግጭት በጣም ሁሉን መሮታል። አብዛኛው ተማሪ ዘጠና ዘጠኝ በመቶ በሚባል መልኩ ከአንዳንድ በጥባጮችና የሌላ ሰው ተልዕኮ ከሚያስፈጽሙ ተማሪዎች እና ተላላኪዎች አብዛኛው መማር የሚፈልግ ተምሮ ድሀ ቤተሰቡን መርዳት የሚፈልግ ሀገሩን መርዳት የሚፈልግ ተውልርናለሁ። ምክንያቱም ሀገራችን እኛ እንደምንፈልጋት ሁሉ እሷም ትፈልገናለች ና ማለት ነው። በሁለቱ ብሔረሰብ ተማሪዎች መካከል ከቅርብ ጊዜያት ወዲህ የሚስተዋለው ውጥረት መንስኤው ምን ይሆን? ከጠቅላይ ሚኒስትር ጽህፈት ቤት የመጣው ልዑክ ባልደረባ የሆኑትና የኢትዮጵያ ዱር እንስሳት ልማት ጥበቃ ባለስልጣን ምክትል ዋና ዳይሬክተር ሰለሞን መኮንን፣ የኦሮሞ ህዝብና የአማራ ህዝብ ለዘመናት አብሮ የቆየ ህብረተሰብ ነው የተጋመደ ብሔረሰብ ነው። ስለዚህ ማንም የሚለየው አይደለም። ነገር ግን ጥቂት ጽንፈኛ የሆኑ ፖለቲከኞች፣ አክቲቪስቶች እንዲሁም ሚዲያው በሚያራግበው ሂደት በተለይ አሁን የተያያዝነውን ትክክለኛውና እውነተኛውን የፌዴራል ስርዓት ለመገንባት በምናደርገው እንቅስቃሴ ይህንን ለማደናቀፍ ጥረት የሚያደርጉ ሁለቱም ክልሎች ጽንፈኛ ፖለቲከኞች፣ ጽንፈኛ ሚዲያዎችና አክቲቪስቶች በሚፈጥሩት ችግር ለዚህ ደግሞ ዩኒቨርሲቲ ማዕከል አድርገው ነው የተንቀሳቀሱ ያሉት። ከተማሪዎችም ጋር ባደረግነው ውይይት በመካከላቸው ችግር እንደሌለ ነገር ግን ጥቂት ተልኮ የወሰዱ ተማሪዎች እንዳሉና ይህንን በመፍታት በተለይ ደግሞ የወሎ ዩኒቨርሲቲ ከዚህ በፊት እንደሚታወቀው የሰላም አምባሳደር ነው፣ ይታወቃል እንደ ፌዴራልም። ስለዚህ ያንን ጥንካሬውን ይዞ አሁን የተፈጠሩ አንዳንድ ያለመረጋጋቶችን በመፍታት ወደ ነበረበት እንዲመለስ ከፍተኛ ጥረት እየተደረገ ነው ያለው ስለዚህ ባደረግናቸው ውይይቶች መደምደሚያ ላይ የደረስ ነው። እጅ ለእጅ ተያይዘን አሁን የተፈጠረ ያለውን ችግር በመፍታት የወሎ ዩኒቨርሲቲ ለሌሎችም ዩኒቨርሲቲዎች በምሳሌነት የሰላም አምባሳደርነቱን ቀጥሎ እንዲጓዝ ለማድረግ ጥረት ተደርጓል። በኦሮሚያና አማራ ተማሪዎች መካከል የነበረው ቅራኔ እንዲፈታ የሰላም ኮንፈረንስ፣ የእርቅ ኮንፈረንስ አካሂደናል። እንደ ኔ እምነት ካሁን በኋላ ሁለቱም ብሔረሰብ ልጆች ብቻ ሳይሆን በዚህ ዩኒቨርሲቲ ያሉ ብሔር ብሔረሰቦች ልጆች አንድ ሆነው የተጀመረውን እውነተኛ የፌዴራል ስርዓት ግንባታ ከነሱ የሚጠበቀውን ኃላፊነት ይወጣሉ የሚ እምነት አለኝ። ተደጋጋሚ ውይይቶች ከዚህ በፊት ቢደረጉም በቀልም የሚለውን ግጭት ማስቆም አልቻሉም። እናስ አሁን የተደረገው እርቅ ካለፈው በምን ይለያል? ከዚህ በፊትም እርቆች ተካሂደዋል። ግን ደግሞ ሰፋፊ የሆኑ መድረኮች ተፈጥረው መግባባት ላይ ሳይደረሱ ነው እርቆቹ ሲካሄዱ የነበሩት። አንደኛ የኦሮሚያ ተማሪዎችንም ለብቻቸው የችግሩ መንስኤ ምን እንደሆነ በተመሳሳይ መልኩ የአማራ ተማሪዎችንም ችግሩ እና የችግሩ መንስኤ ምን እንደሆነ በአንድ ላይ ደግሞ በሁሉም ጉዳዮች ከተማሪዎች ጋር ከተግባባን በኋላ ለመፍጠር ችለናል። በተመሳሳይ መልኩ ከዩኒቨርሲቲው አመራር ሰራተኛ፣ የከተማው ህብረተሰብ ተወካዮች ጋርም ውይይት በማድረግ የጋራ መግባባት ላይ ከተደረሰ ችግሮችም ከተለዩ በኋላ አሁን የተወሰኑ ይህንን ችግር የሚፈጥሩ ተማሪዎች በአሁኑ ወቅት ታውቀዋል። ስለዚህ በተቻለ መጠን በዩኒቨርሲቲው አመራር ማስጠንቀቂያ እንዲሰጣቸው ተደርጎ የመማር ማስተማር ሂደቱን እንዲቀጥል ግን ደግሞ ችግር የሚፈጠር ከሆነ ከአሁን በኋላ ማን ችግር እንደሚፈጠር በቆይታችን ለይተናል። ስለዚህ ይሄ ከዚህ በፊት ሲደረጉ ከነበሩ እርቆች የተለየ ነው የሚል እምነት አለኝ። በዩኒቨርሲቲው የተፈጠረው ግጭት በሰላም እንዲፈታ ቅራኔ ውስጥ የነበሩ ተማሪዎች በእርቅ እንዲተቃቀፉ መደረጉን ተከትሎ ዩኒቨርሲቲው ግቢውን ለቀው ለወጡ ተማሪዎች ጥሪ አስተላልፏል። ዶክተር አባተ ጌታሁን የዩኒቨርሲቲው ፕሬዚዳንት ወደ አንድ ሺህ የሚሆን መምህራን አለ አስራ አምስት ሺህ ተማሪ ነው ያለ። መደበኛ አስራ አምስት ልጅ ይዘው በግልም ሊመክሩ አስተዳደር ሰራተኞችም ሊያግዙ የስነ ልቦና መምህራንም ሊመክሩ የመጡትን ለብቻ ፕሮግራም ቱቶሪያል አዘጋጅተን በየትምህርት ፕሮግራሙ ተከታታይ ኮርስ በመስጠት ለብቻቸው ፈተና ለብቻቸው ምዘና እናደርጋለን። እና ወደ ሴከንድ ሴሚስተር ክፍተት አለች፣ እረፍት ላይ ይችን ረፍቷን ተጠቅመን የዛኛው ሳምንት እንጀምርላቸዋለን ብለን ነው ያሰብነው። በስጋት እየለቀቁ ተማሪዎች ያው የጸጥታው ሁኔታ አስተማማኝ አይደለም በሚል ነውና፣ አሁን ሲመጡ አስተማማኝ ሰላም እንዳለ ማሳያችሁ ምንድን ነው፣ ወሎ የምታየው ነገር ነው። አካባቢ ህብረተሰብ ዙሪያውን ይጠብቃል፣ የጸጥታ አካሉ ይጠብቃል። ደቡብ ወሎ ያለው የጸጥታ ደሴ ከተማ ያለው ወሎ ዩኒቨርሲቲ የሰላም የፍቅር ዩኒቨርሲቲ ነው። ምክንያቱም የወሎ ህዝብ ውስጥ ነው የተፈጠረው። ወሎ ላይ ይቻቻላል እንጂ መግደል መገዳደል ደል የሚል ነገር ሰላማዊ ሰልፎች በርካታ ጊዜ ተደርገዋል። ሎ ምድር ላይ ንብረት አያወድሙ ግጭት አይፈጥርም። ስለዚህ አካባቢ ማህበረሰብ በጣም ተቆጭተዋል። በባዶ እግር መጥተው ኮ አባቶች ለመኑ፣ ተንበርክከው እናቶች ከስድስት ሰዓት እስከ ዘጠኝ ሰዓት እያለቀሱ ለመኑ። ስለዚህ ሰላሙ አስተማማኝ ነው። የወትሮ አብሮነታችን ታድሶ እንደ ወትሮ ወደፊት እንራመዳለን የሚል ቃል ኪዳን የገቡት ተማሪዎችም ለጓደኞቻቸው መልእክት አላቸው ከኦሮሚያ መጥቶ አማራ ውስጥ ያሉ ተማሪዎችም ከአማራ ወጥቶ ኦሮሚያ ውስጥ ያሉ ተማሪዎችም ወደ ራሳቸው ዩኒቨርሲቲ ተመልሶ እንደሚማሩ ማሰላላፊ ፈልገዋለሁ በረቶኒ ከሚዩ ከ ናኖ አማራ ኬሳ ባህኒ ገራ ኦሮሚያት ገለኒ ጭሳ ጅራን ሁጂ ተኮ ማሌ ሁጂ ዳበኒ ጭሳ ራካቻ ጅራን ከአማራስ አከሱማ ደሞ ከ ኦሮሚያ ኬሳ ባህኒ ናኖ ከነ ገለኒ ሎሎ ገራ ከ ገራ ገራ ካሳ ዋን ጤፍ ምስ ኤታ አጅራን ገራ ኢዶሳኒ ዴበኒ አከበረታን ዳምሰ ደበርሱሽ በርባት ኦሮሚያ ተማሪዎች ከዚህ ዩኒቨርሲቲ የተወሰነ ተማሪዎች ይደዋል እነሱ አስተማማኝ ውስጥና ተሰጥቷቸው እዚህ እንዲመጡ ፈልጋለሁ። በጣም ደስ ይለናል። መተው ይማሩ አብረን ብንማር ማለት ነው። ምክንያቱም ታካዳሚኩች ከነሱ የምንቀስመው ልምድም አለና ማለት ነው ማለት ነው። በተመሳሳይ መልኩ በብዙ ሺህ የሚቆጠሩ የአማራ ተማሪዎች ከመማር ማስተማሩ ተስተጓጉለው ከቤተሰቦቻቸው ጋር ተቀላቅለው ይገኛሉ። እነዚህም ተማሪዎች በኦሮሚያ ክልል የሚገኘው መንግስትም ሆነ የፌዴራል መንግስቱ በሚያስተዳድረው ዩኒቨርሲቲዎች ላይ አስተማማኝ ዋስትና ሰጥቷቸው እዛ የሚማሩበት ሁኔታ ሊመቻችላቸው ይገባል። ምክንያቱም የኛ ዩኒቨርሲቲ ሰላም ሊረጋግጥ የሚችለው ሌላም ያሉት ዩኒቨርሲቲዎች በኃላፊነት አመራሩም የአካባቢው ማህበረሰብም የጸጥታ አካሉም ጋራንቲ ሰጥቶ እነዛን ተማሪዎች ሲያስተምራቸው ነውና ማለት ነው በአማራና ኦሮሚያ ክልል በሚገኙ ሀያ ሁለት ዩኒቨርሲቲዎች ተመሳሳይ የእርቅና የውይይት መድረኮች መዘጋጀታቸውን ለማወቅ ተችሏል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።